ትናንት ረፋዱ ላይ በዋሽንግተን ዲሲ ከተማ የተካሄደውን የተቃውሞ ሰልፍ ያስተናዳው በዋሽንግተን ዲሲ የኦሮሞ ማህበረሰብ የቦርድ ሊቀመንበር የሆኑት አቶ አሰፋ ኪትል ሰልፉ የተጠራበትን ምክንያት እንዲያስረዳሉ፣ ጦር ታውጆ የሚደረገውን ግፍ ግድያ፣ ሰብአዊ መብት ጥሰት፣ እስራት፣ ሴቶችን በጉልበት የመድፈር የማፈናቀል፣ ቤቶቻቸውን ከነ ንብረታቸው በማቃጠል እየተፈጸመ ያለውን ወንጀል ለማውግዘን እና የአሜሪካ አዲሱ መንግስት እንደዚሁም ደግሞ የዓለም ህብረተሰብ ይህን እንዲያውቀው ለማሳወቅ በተጨማሪም ደግሞ በውጭ የሚያደርጉትን ትግል ለመደገፍ ነው የምንወጣ። የመብት ጥሰቶቹ በኦሮሚያ ክልል ውስጥ ብቻ የተወሰኑ አለመሆኑን በትግራይ፣ በአማራ ክልልና በቤንሻንጉል ጉሙዝ ክልል ውስጥ በሚገኙ አንዳንድ ስፍራዎች ከልክ ያለፈ የመብት ጥሰት መኖሩን ያወሱት አቶ አሰፋ ለማሳያነት በኦሮሚያ ክልል እየደረሰ ነው ያሉትን በደል አሰምተዋል። ልዩ የጦር ስርዓት ነው ተዘርግቶ ያለው። ኮማንድ ፖስት ማለት ነው፣ ሚሊተሪ ኮማንድ ፖስት። በዛ ስር የሚገድለውም ምንም ተጠያቂነት የለውም። በየቦታው ገሎ መጣል፣ ከእስር ቤት እያወጡት ገሎ በመንገድ ላይ ወስዶ መጣል ነው። ከዛም በአጠቃላይ የነሱን የብልጽግና ፓርቲን የማይደግፍ የኦኤልኤፍ ወይ ደግሞ የከፋኦ መንበር ናቸው አባል ናቸው በመባል ብቻ ከሀምሳ ሺህ በላይ ኦሮሞዎች ታስሮ ያለምንም ሕግ በፍርድ ቤት ስ ወይም ውሳኔ ዝም ብሎ በእስር ቤት ተይዞ ነው ያሉት። ፍርድ ቤትም ደግሞ ነፃ ናቸው ምንም አይፈለጉም ጥፋት የላቸውም ብሎ የለቀቃቸው ሁሉ አንለቅም ብሎ በሚሊተሪ ከቦታ ቦታ እያቀያየሩ አስሮ ነው ያሉ ማለት ነው። ሰላማዊ ሰልፈኞቹ ትኩረት እንዲያገኙ ከጠየቋቸው ጉዳዮች መካከል አንዱ በእስር ላይ የሚገኙ የፖለቲካ ሰዎችን አያያዝ የሚመለከት ነው። እኔ አብዱረዛቅ ከዲር ወይም ደግሞ በፌስቡክ ስሜ ገሮን ጌሴ በመባል ይታወቃሉ። በዛሬው ሰልፍ ላይ እንድንሳተፍ ከሀምሳዎቹም የአሜሪካ ስቴቶች የተገኙት ዜጎች በሙሉ የኦሮሞ የፖለቲካል እስረኞች እንደ ጀዋር መሀመድ፣ በቀለ ገርባ፣ ሀምዛ ቦረና እና የመሳሰሉት ለሀያዘጠነኛ ቀን የረሃብ አድማ ላይ ባሉበት ሰዓት፣ በአሁኑ ሰዓት በዚህ ደቂቃ ህይወታቸው በማለፍና ባለመኖር መካከል እየተጣጣሩ ስላሉ የአሜሪካ መንግስት ይህን ጉዳይ በአስቸኳይ ሰምተው በዚህ ጉዳይ ኢንተርቪን በማድረግ እነኚህ የፖለቲካ እስረኞች ምንም ወንጀል ያልሰሩ እና የፖለቲካ አመለካከታቸው ብቻ ከመንግስት የተለየ በመሆኑ የታሰሩ እና መንግስት ደግሞ በግልጽ እያየ እያሾፈ እያለ ስለሆነ ይህ ህዝብ ያልሰማ በአስቸኳይ መንግስት፣ የአሜሪካ መንግስትና የዓለም መንግስታት በሙሉ በመተባበር እነኚህን እስረኞች ከአብይ አህመድ እጅ እንዲያስወጡ እና አስፈላጊውንም ደግሞ ደግሞ በገንዘብና በፋይናንስ በኩል የሚደግፉትን ድጋፍ እንዲያቆሙ ለመጠየቅ ነው። አቤቱታቸውን ለአሜሪካ መንግስት እንዳሰሙ የተናገሩት አቶ አብዱራዛቅ በምላሹ በኢትዮጵያ መንግስት ላይ እንዲወሰድ የሚፈልጉትን እርምጃም ያስረዳሉ። እያዩ እነኚህ ዜጎች ከሚሞቱ የአሜሪካ መንግስት የአሜሪካን ቫሊ ከሚባሉት የዲሞክራቲክ ቫሊዎችን ማስጠበቅ መቻል አለበት። ዝም ማለት የለበትም። ኢነፍ ኢዝ ኢነፍ በሚል ነው። በሌላ መልኩ ደግሞ የኢትዮጵያ መንግስት ከተለያዩ ሀገሮች ወርልድ ባንክ ጨምሮ የሚያገኙትን እርዳታ በአሁኑ ጊዜ እንደምታውቀው የጦር መሳሪያ ግዢ ካልሆነ በስተቀር ህዝብን፣ ዜጎችን ከእስር ቤት እየወጡ በአሁኑ ሰዓት እየተገደሉ ባሉበት ሰዓት እስረኛ ከእስር ቤት እየወጣ ተገሎ ለጣካ እየተጣለ ባለበት ሰዓት የገንዘብ እርዳታ ከማድረግ ይልቅ የህይወት ጉዳይና የሰው ልጆች ሞራልን በሚነካ መልኩ ይሄ መንግስት አስጠያፊ ድርጊት እያደረገ ስለሆነ ማንኛቸውም እርዳታዎች የሚያደርጉትን ማቆም እንዳለባቸው ይህ መንግስት ደግሞ ወደ ድርድር እንዲቀርብ አስፈላጊም ከሆነ ደግሞ እስር ቤት ድረስ ሄደው እነኝህ እስረኞች ያሉበትን ሁኔታ እንዲያዩና በተጨማሪም ደግሞ የታቃሉ እንደ ስራ አሳሲኔሽን በገለልተኛ አካል እንዲታይና ጥናቱም እንዲደረግ ወይም ደግሞ የወንጀል ምርመራው በአግባቡ በአዲስ መልክ እንዲደረግ ኢንተርቪን እንዲያደርጉ ነው፣ ጣልቃ እንዲገቡ ነው። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በተቃውሞ ሰልፈኞቹ የቀረበውን ሕግን ያልተከተለ የጅምላ እስርና እንግልት ይደረጋል የሚለውን ክስ አይስማሙበትም። በመጀመሪያ እንግዲህ በተለያዩ በሀገራችን ክልሎች ከፍተኛ የጸጥታ ችግሮች ነበሩ። ከጸጥታ ችግሮቹ ጋር በተያያዘ እጃቸው ያለበት ተብለው የተያዙ በቁጥር ስር እንዲውሉ እና በሕግ እንዲጠየቁ እየተደረገ ነው። ስለዚህ ይሄ በአንድ ክልል በሌላ ክልል ምናምን ተብሎ የሚቀመጥም አይደለም። በአገሪቱ በሁሉም አካባቢዎች ችግር የፈጠሩ የሰው ህይወት ያጠፉ፣ ንብረት ያወድሙ፣ ከፍተኛ ጉዳት ያደረሱ አካላት በቁጥጥር ስር ውለው በህግ እየተጠየቁ ያለበት ሂደት ነው ያለው ማለት ነው። በሁለተኛ ደረጃ የፖለቲካ ፓርቲ አባል በመሆናቸው ብቻ የተያዙ አካላት ተደርጎ የሚነገረውም ትክክል አይደለም። ያው ካሁን ቀደም በመንግስት ጠቅላይ አቃቢ ህግም በተደጋጋሚ ምላሽ የተሰጠበት ጉዳይ ነው። ጉዳያቸውን በህግና በህግ ብቻ ይከታተሉ ተደርጎ እየሄደ ነው ያለው። በረሀብ አድማ ላይ የሚገኙ የፖለቲካ ሰዎችን አያያዝ በተመለከተም ይህንን ብለዋል። ከረሃብ አድማ ጋርም ተያይዞ ያለው ያው የእነሱን መብት ማክበር ይገባል። የረሀብ አድማ አስገድዶ መመገብ አይቻልም ግን የረሃብ አድማ እያደረገ ያለ አካል ከህክምና ጋር ተያይዞ የሚነሳው ጉዳይ በትላንትናው ዕለትም በፍርድ ቤት ውሳኔ የተሰጠበት ሁኔታ አለ። በመንግስት በኩል በመንግስት ሆስፒታል የተሟላ ህክምና ለማድረግ ዝግጁነቱን በተደጋጋሚ አረጋግጧል። በትላንትናው ዕለትም አማራጭ የሆነ ውሳኔ የሚወሰንበት ሁኔታ አለ። ስለዚህ እድሉ ታራሚዎች እጅ ነው ያለው ማለት ነው። በጠበቆቻቸው እጅ ነው ያለው፣ በቤተሰቦቻቸው እጅ ነው ያለው። ይህን ነው ማለት የሚቻለው። በዚህ ጉዳይ አምባሳደር ፍጹም በተቃውሞ ሰልፈኞቹ የቀረበውን ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን ድጋፍ እንድታቋርጥ የቀረበውን ጥያቄም ተገቢ ያለመሆኑን ይጠቁማሉ። እንግዲህ በኢትዮጵያ ውስጥ ያው በሰሜን ህዝብ ላይ በደረሰው ጥቃትም በማይካድራ ላይ በደረሰው ጨፍጨፋም ከዛ በኋላ በተፈጠሩ ሁኔታዎችም በርካታ ዜጎቻችን ወደ ሱዳንም የተሰደዱበት ሀገር ውስጥም የተሰደዱበት መተከል የነበረው ወለጋም በሌሎች አካባቢ የነበሩ ግጭቶች በሀገር ውስጥም ከፍተኛ ህዝብ እንዲፈናቀል እና አሳዛኝ ሁኔታዎች እንዲፈጠሩ ሆኗል። ስለዚህ ለዚህ ህዝብ ዳያስፖራ ያለው ወገናችን የሚችለውን ሁሉ እያዋጣ በኤምባሲያችን በኩል ሲልቅ ቆይቷል። እዚህ ያለው ወገን ከራሱ ቆርሶ እየሰጠ እንደገና የአሜሪካ መንግስት እርዳታ እንዳይሰጥ የሚለው የወገን ጥያቄ ነው ብለን አንወስድም። እና እናዝናለን። እነዚህ ወገኖች ወደ ልቦናቸው እንዲመለሱ ወገን ሲጠቀም የማይወዱ ከሆነ እጅግ ያሳዝናል። ስለዚህ አይደለም የአሜሪካ መንግስት ራሳቸው ተገቢን ድጋፍ ማድረግ ይኖርባቸዋል ብለን እናምናለን። ይህን እንዲያደርጉም ተከታታይ የሆኑ የዙም ውይይቶችን በማድረግ ላይ ነው ያለ ነው። በዚህም በጣም አበረታቸው የሆኑ ምላሾችን እያገኘን ያለ ነው። በአንጻሩ የተወሰኑ ደግሞ እንደዚሁ ለዚህ ዓላማም ብለው ያሰባሰቡት እንዳይሄድ እያደረጉ ያሉ በተለይ የጽንፈኛው የህዋት የዲያስፖራ ክንፍ በዚህ በህዝቡ ስም እየተሰበሰበ ገንዘብ ወደ ሀገር ቤት እንዳይሄድ እያደረገ ነው የሚሉ ጥቆማዎች ይደርሱናል። እኔ እርዳታውን የሰጠው ህዝብ እርዳታውን የሰጠሁት ለህዝብ ነው ብሎ እንደሚጠይቃቸው እገምታለሁ። አምባሳደሩ የኢትዮጵያን ወቅታዊ ሁኔታ ለአሜሪካ የህዝብ ተወካዮች የማስረዳት ስራ እየሰሩ መሆኑን በቅርቡም ከሳውዝ ዳኮታ ሴናተር ማይክ ራውንድስና ከሜሪላንድ ሴናተር ክሪስ ቫን ሆለን ጋር መወያየታቸውን አውስተዋል። ለአሜሪካ ድምፅ ሀብታሙ ዚዩም ዋሽንግተን ዲሲ